የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ የቱርክ ተዋጊዎች ከሀገራቸው በአስቸኳይ እንዲወጡ በድጋሚ አሳስበዋል። ጠቅላይ ሚኒስትሩ ትናንት ረቡዕ ከቱርክ ጠቅላይ ሚኒስትር አሕመድ ዳዊት ተግሉ ጋር በቴሌፎን ሲነጋገሩ የእስልምና መንግስት ቡድን ተዋጊዎች ቱርክና ሶሪያ ድንበር ላይ ናቸው የተባለ ቱርክ ስለምን ወታደራዊ አሰልጣኞቿን ወደ ኢራቅ ድንበሮች አዝልቃ ትልካለች ሲሉ ጠይቀዋል።